ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። መቶ ዘጠኝ ሰዎች ላይ ክስ መስርተናል። ከዚህ ውስጥ ሰማንያ አንዱ አሉ። ሀያ ስምንቱ በተለያየ ምክንያት በጊዜው ቁጥጥር ስር ሊውሉ ያልቻሉ ናቸው። አሁንም ማስረጃውን ሰብስበን ክስ የመሰረትንባቸው ሰዎች ስለሆኑ ማንነታቸው የተለየ ስለሆነ የፍርድ ቤት መያዣ ትዕዛዝ ወጥቶባቸው እየታደኑ ያሉ ናቸው። አቶ ፈቃዱ ጸጋ በጠቅላይ አቃቤ ሕግ የከፍተኛ ወንጀል ጉዳዮች ክትትል ዳይሬክተር ናቸው። የተሰሙት ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። ወጣትነት ውስጥ ያለውን ጉልበት አላግባብ ለመጠቀም በሚያደርገው ጥረት የመጨረሻ ተጎጂው ወጣት ነው። በአግባቡ ደግሞ የሚደረግ ጥረት የመጀመሪያ ተጠቃሚ የሚያደርገው ወጣቱ ነው። የሰላም ሚኒስትሯ ሙፈሪያት ካሚል ናቸው። እኝኛዋ ሰሞኑን በዋሳ ከተማ በተካሄደው የክልሉ ወጣቶች የሰላምና የአገር ግንባታ ጉባኤ ላይ ከተናገሩት የተወሰደ ነው። የዚህንም ዝርዝር ይዘናል፣ በዜና መጽሄት ክፍለ ጊዜ ይቀርባል። አክሱም ውስጥ ሊፈነዳ የተዘጋጀ ቦምብ መገኘቱ ተገለጠ። የኢትዮጵያ ፌዴራላዊ ዴሞክራሲያዊ የሰላም ሚኒስትር ሀዋሳ ከተማ በነበረው የክልሉ ወጣቶች የሰላምና አገር ግንባታ ኮንፈረንስ ላይ ያቀረቡት ንግግር፣ እንዲሁም የሀረሪ ክልል የሚገኙ የኮንዶሚኒየም ቤቶች ቤቶቹ እየተሰበሩ ያልታወቁ ሰዎች እየገቡባቸው ነው ተባለ። ሌሎችም ዜና አለ። ሐሙስ ታህሳስ 25 2011 ዓ.ም ምህረት ጤና አስተልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆች አሉላ ከበደና አዲሱ አበበንን ከዛሬ አቀናባሪያችን ደግሞ ብርሃን ኃይሉ ነች። ልክ ነው ከስርጭት መሀንዲሱ ጋራ እስከ ምሽቱ አራት ሰዓት አብረን እናመሻለን። አሁን የሰዓቱን የዓለም ዜና እናሰማለን። መልካም ምሽት። በአክሱም ከተማ ሕዝብ በሚሰበሰብበት ቦታ አደጋ ሊያደርስ ነበር ተብሎ የተጠረጠረ ቦምብ መያዙን የከተማዋን ፖሊስ አስታውቋል። ቦምቡ በከተማዋ የኮከብነት ማዕረግ ባለው ሆቴል መኝታ ክፍል ውስጥ ነው የተገኘው ብሏል። ሆቴሉ የመንግሥትና የድርጅቶች ስብሰባዎች በተደጋጋሚ የሚካሄዱበት መሆኑን ገልጦ ሙሉጌታ አጽባ ተከታዩን አጭር ዘገባ ልኮልናል። በትግራይ ክልል በአክሱም ከተማ በሰዎች ላይ ጉዳት ሊያደርስ ታቅት ነበር የተባለ ቦምብ በቁጥጥር ስር መዋሉ ነው የተገለጸው። የተገኘውን ቦምብ የእጅ ሆኖ ጸረ ሰው መሆኑን ነው የከተማዋ ፖሊስ ያስታወቀው። የአክሱም ከተማ ፖሊስ አዛዥ ዋና ኢንስፔክተር አሸበር ካሳም ለቪኦኤ እንደተናገሩት ቦምቡ ሕዝብ በሚሰበሰብበት አካባቢ አደጋ ሊያደርስ ይችላል ተብሎ የተጠረጠረ ነው። ፖሊስ ንሱ ጥቆማ መሰረት ፖሊስ ከህብረተሰብ ጋር ተሳስሮ ያገኘውን ጥቆማ በመያዝ በዚህም የተጠርጣሪውን ቦታ በመፈተሽ እስራኤል ሰራሽ የእጅ ቦምብ ጸረ ሰው ነው የተገኘው። በዚህም ቦምቡ በመያዝ ከተጠርጣሪው ጋር ሰፊ የማጣራት ስራ እየተካሄደ ነው። አላማው ምንድ ነው ፖለቲካዊ ሁኔታ ውስ በምንድ ነው የሚገለጸው የሚለው በቀጣይ ፍርድ ቤት ከወሰነ በኋላ ቢገለጽ ነው የተሻለው ብየነማም ነው ነው ያሉት። ቦምቡ በአክሱም ከተማ ከሚገኙ ባለኮከብ ሆቴሎች በአንዱ መኝታ ክፍል የያዘ ግለሰብ መገኘቱና ሆቴሉ በተደጋጋሚ መንግስታዊና የድርጅት ስብሰባዎች የሚካሄድበት ነው ብለዋል ዋና ኢንስፔክተር አሸብር። የአካባቢው ህብረተሰብ ተጠርጣሪው ከነ ቦምቡ እጅ ከፈንጅ እንዲያዝ አጋዥ ነበረ ብለዋል። ተጠርጣሪው ግለሰብ በቁጥጥር ስር ውሎ ምርመራ እየተካሄደበት ነው ሲሉም ገልጸዋል። የማጣራት ሂደቱ ላለማደናቀፍ ሲባልም የተጠርጣሪው ማንነት ከመጥቀስ እንቆጠባለን ብለዋል። የፖሊስ አዛዡ እንዲሁም የሆቴሉን ስም አልጠቀሱም። በቀጣይ ግን ሂደቱን በማጣራት ለህዝብ ግልጽ እናደርጋለን ሲሉ ተናግሯል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም ሙልጌታን ለዘገባው እናመሰግናለን። አድማጮች በትላንቱ ዜናችን የቀረበ አንድ ዜናን መነሻ አድርጎ ማስተካከያ የሚቀርብበት ነው። ተከታዩ የአቶ ንጉሱ ጥላሁን በጠቅላይ ሚኒስትር ጽህፈት ቤት ኃላፊ ሆኖ መሾም የቢለኔ ስዩም መነሳትን አያሳየም ሲሉ የጠቅላይ ሚኒስትር ምንጮች አስታውቀዋል። ጽህፈት ቤቱ እንደ አዲስ እየተደራጀ ወይም እያደራጀ መሆኑን ያስታወሱት ምንጮቹ አቶ ንጉሱ ቢሾሙም ቢለኔና ምክትላቸው እንደዚሁም ሌሎች ባልደረቦች ኃላፊዎቻቸው በያዙት ኃላፊነት ይቀጥላሉም ብለዋል። እስክንድርፌው ተከታዩን ልኳል። የቀድሞው የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁን በጠቅላይ ሚኒስትር ጽፈት ቤት የፕሬስ ኃላፊ ሆነው የተሾሙት ከትናንት በስቲያ በተጻፈ ደብዳቤ ነው። ይህንኑ ተከትሎም እስካሁን በቦታው ላይ እየሰሩ ያሉት ቢለኔ ስዩም ከኃላፊነት እንደተነሱ የሚገልጹ ዘገባዎች ተሰራጭተዋል። የጠቅላይ ሚኒስትር ጽፈት ቤት ምንጮች ዛሬ ለአሜሪካ ድምፅ እንዳረጋገጡት ግን አቶ ንጉሱ ቢሾሙም ቢለኔና ባልደረቦቻቸውም በተለመደ ስራቸው ይቀጥላሉ። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ሴክሬታሪ እንደ አዲስ እየተደራጀ ያለ ክፍል መሆኑን ያስታወሱት ምንጮቹ ቢለኔ የፕሬስ ኃላፊ ሆነው ያገለገሉት በዚህ ሂደት ወቅት እንደሆነ አመልክተዋል። የአገሪቱ የውሳኔ ሰጪ አካል የሆነን ሰው በፕሬስ ኃላፊነት የመሾሙ ሀሳብም በዚሁ በማደራጀቱ ሂደት የመጣና ቢለኔ ራሳቸውም የደገፉት መሆኑን ምንጮቹ ጠቁመዋል። እናም አቶ ንጉሱ የጠቅላይ ሚኒስትር ጽፈት ቤት የፕሬስ ኃላፊ ሆነው ይሰራሉ፣ ክፍሉንም ይመራሉ። ቢለኔ ስዩምም እስካሁን ሲሰሩ የቆዩትን ስራ ይቀጥላሉ ብለዋል ምንጮቹ። የሥራ ማዕረጋቸው መጠሪያቸው ምን እንደሚሆን ግን አላመለከቱም። ቢለኔ ዛሬ በሀገር ውስጥ የመገናኛ ብዙሃን የተጠቀሱት የውጭ ቋንቋዎችና የዲጂታል ክፍል ኃላፊ በሚል ነው። አዲሱ ተሿሚ አቶ ንጉሱ ጥላሁን ረዘም ላለ ጊዜ የአማራ ክልል የመንግሥት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሆነው ሰርተዋል። በአሁኑ ሰዓት ደግሞ በምክትል ርዕሰ መስተዳድር ማዕረግ የባህልና ቱሪዝም ቢሮ ኃላፊ ሆነው እያገለገሉ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የኢፌድሪ የሰላም ሚኒስትር በሐዋሳ ከተማ በነበረው የክልሉ ወጣቶች የሰላምና አገር ግንባታ ኮንፈረንስ ላይ ባሰሙት ቃል ልዩነቶችንና ብዝሃነትን ስለማናስተናግድ ሰላማችንን እያጣን ነው ማለታቸው ተነገረ። የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ የህዝብን ጥቅም የሚያስከብርበት ቁመና ላይ ይደርሳል እንጂ እንደሚባለው አይፈርስም ብለዋል። ድርጅቱ የአደረጃጀትና የማንነት ጥያቄዎችን ህዝቦች ተወያይተው ስለ ራሳቸው እንዲወስኑ ያመቻቻል እንጂ ያለ ህዝብ ፍላጎት ውሳኔ እንደማያሳልፍም ተናግረዋል። የክልሉ ርዕሰ መስተዳድር በበኩላቸው በክልሉ ዘላቂ ሰላም ለማረጋገጥ የዲሞክራሲያዊ ባህል ማሳደግና ፍትሃዊ ተጠቃሚነትን ማረጋገጥ ያስፈልጋልም ብለዋል። የወጣቱን ጥያቄ በማፈንና የተለያዩ አስተሳሰቦች እንዳይራመዱ ማድረግ የትም እንደማያደርስ ካለፈው ጉዟችን አረጋግጠናል ነው ያሉት። ወደ መጽሔቱ ክፍል ስንደርስ ዘገባ እንጨምራለን። በሀረሪ ክልል የሚገኙ የኮንዶሚኒየም ቤት ባለቤቶች ቤቶቻቸው እየተሰበሩ ባልታወቁ ሰዎች እየተወሰዱ መሆኑን ተናገሩ። ቅድሚያ ገንዘብ ከፍለው ቁልፋቸውን የተረከቧቸውንና የውስጥ ግንባታ እያከናወኑባቸው ያሉ ቤቶች እየተሰበሩ የማያውቋቸው ሰዎች መኖሪያ መሆኑን በመግለጽ አቤቱታ እያሰሙ ነው። የክልሉ ቤቶች ልማት ቢሮ በበኩሉ ለደንበኞቹ ያስተላለፋቸው ቤቶች ባልታወቁ ሰዎች መወሰዳቸውን ገልጾ ለመምህራን እየተገነቡ ያሉን ቤቶች ተሰብረው በማይታወቁ ሰዎች ተወስደዋል ብሏል። በዚህ ሁኔታም ዘጠና የሚደርሱ ቤቶች ማንነታቸው ያልታወቁ ሰዎች መወሰዳቸውን አረጋግጧል። ፖሊስ ቅሬታው እንደደረሰውን እያጣራ መሆኑንም ጨምሮ ገልጠዋል። አዲስ ቸኮል ዝርዝሩን ይዟል በኋላ በመጽሔት ይቀርባል። ወደሚቀጥለው ዜና እናልፋለን። ናይጄሪያ በቅርቡ ፕሬዝዳንታዊ ምርጫ ታካሂዳለች። በዚህ ምርጫ የመላው ተራማች ኃይሎች ፓርቲው ፕሬዝዳንት መሐመድ ቡሃሪ በቀላሉ የማይገመቱ ብርቱ ተፎካካሪዎች እንደሚገጥሟቸው ከወዲሁ የተገመተ ቢሆንም ቡሃሪን ለመጣል ብቃት ያላቸው የህዝባዊ ዲሞክራቲክ ፓርቲ እጩ አቲኩ አቡበካር እንደሆኑ እየተነገረ ነው። ለናይጄሪያውያን ትልቁ ነገር ለዓመታት ጥቃት እየፈጸመ ያለው ነውጠኛው ቦኮ ሀራም መወገድ በመሆኑ የሴኪሪቲ ማለትም የደህንነትና ጸጥታ ጉዳይ በመሆኑ በዚህ ረገድ ጥሩ የሰራ የማሸነፍ እድል እንደሚኖረው ተገምቷል። ሌላው አሳሳቢ ጉዳይ በአርሶ አደሮችና በባህላዊ ከብት አርቢዎች መካከል ያለው ልዩነትና አለመግባባት ሲሆን፣ ይህም ነጥብ ለናይጄሪያውያን ድምፅ ሰጪዎች ትልቅ ቦታ እንዳለው ይታወቃል። በመጨረሻም ዴሞክራቶች ምክር ቤቱን በአብላጫ ድምጽ የሚመሩበት አዲስ ምክር ቤት ዛሬ ሐሙስ ይጀመራል። ሪፐብሊካኖች ዋይት ሀውስን የመወሰኛውንና የተወካዮችን ምክር ቤቶች ላለፉት ሁለት ዓመታት በአብላጫ ድምጽ ይመሩ የነበረበት ሁኔታም ይቀየርና ዲሞክራቶች በዛሬ ዕለት የበላይነቱን ይይዛሉ ማለት ነው። ይህ የሆነው ባለፈው ኅዳር በተካሄደው የዩናይት ስቴትስ የአመቱ አማካኝ ዘመን ምርጫ ውጤት መሰረት ዲሞክራቶች አብላጫ ድምጽ በማግኘታቸው መሆኑም ይታወቃል። በዚያም ምርጫ ዲሞክራቶች ከ435 የምክር ቤቱ መቀመጫዎች 235ቱን ማግኘታቸው አይዘነጋም። በዚሁም መሰረት ዛሬ የካሊፎርኒያ ዴሞክራት ናንሲ ፔሎሲ አፈ ጉባኤነቱን ይረከባሉ። ፔሎሲ ቀደም ሲል እንደ አውሮፓውያን የዘመን አቆጣጠር ከ2007 እስከ 2011 ባለው ጊዜ ይህን ስልጣን ይዘው እንደነበርና በታሪክም በድጋሚ ያን ስልጣን ሲይዙ የመጀመሪያዋ ሰው ናቸው። ይህ የአሜሪካ ድምጽ ራዲዮ ነው። ዜናው አበቃ። ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምሽት አስተናጋጆቻችሁ አዲሱ አበበና አሉላ ከበደንን በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አሁን አድማጮች ቀዳሚውን የዕለቱን አብዩ ባለፈው መስከረም በቡራዩ ከተማና በአካባቢው እንደዚሁም በአዲስ አበባ ተከስቶ በነበረው ግጭትና ግድያ በተጠረጠሩ ከመቶ በላይ ሰዎች ክስ መመስረቱን የጠቅላይ አቃቢ ሕግ አስታውቋል። ክስ ከተመሰረተባቸው መካከል የሐሰት መረጃ በማሰራጨት ግጭቱን ያባባሱ እንደሚገኙበትም ነው ያመለከተው። ከቡራዩ ጋር በተያያዘ በአጠቃላይ በ81 ሰዎች ላይ ክስ መመስረቱን 18ቱ ደግሞ የፍርድ ቤት መያዣ ወጥቶባቸው እየተፈለጉ መሆናቸውን አስረድተዋል። እስክንድር ፍሬው በጠቅላይ አቃቢ ህግ የተሰጠውን መግለጫ ተከታትሏል። የኦነግ አመራሮችን ለመቀበል ዝግጅት እየተደረገ በነበረበት ባለፈው መስከረም ወር መጀመሪያ በቡራዩና አካባቢው እንደዚሁም በአዲስ አበባ የተፈጠረው ግጭትና ግድያ የምርመራ ሂደት ነው ትናንት በአቃቢ ህግ ይፋ የተደረገው። በጠቅላይ አቃቢ ህግ የድንበር ተሻጋሪ የተደራጁና አገራዊ ጉዳት የሚያስከትሉ ወንጀሎች ዳይሬክተር አቶ ፈቃዱ ጸጋ 649 ሰዎች በቁጥጥር ስር ውለው እንደነበር አስታውሰዋል። በተደረገው ማጣራት ደግሞ ቁጥሩ እየቀነሰ መምጣቱን ገልጸዋል። 321 ምንም የሌሉበት ስለሆነ ወደ ማህበረሰቡ ተመልሰው እንዲቀላቀሉ ውይይት ተደርጎ ተመልሷል። ሌሎች ደግሞ በስርቆት በፌዴራል መንግሥት ስልጣን ስር የማይወድቁ መፈናቀሎቹ ሲፈጸሙ ቤቶች ክፍት ሲያገኙ ስርቆት የፈጸሙ ወደ 126 በላይ ተጠርጣሪዎች ከተማው ምርመራ እንዲሰራባቸው ተላልፏል። መጨረሻ ላይ 109 ሰዎች ላይ ክስ መስርተናል። ከዚህ ውስጥ 81ዱ አሉ። 28ቱ በተለያየ ምክንያት በጊዜው ቁጥጥር ስር ሊውሉ ያልቻሉ ናቸው። አሁንም ማስረጃውን ሰብስበን ክስ የመሰረትንባቸው ሰዎች ስለሆኑ ማንነታቸው የተለየ ስለሆነ የፍርድ ቤት መያዣ ትእዛዝ ወጥቶባቸው እየታደኑ ያሉ ናቸው። በተለያየ ቦታ ያሉ አንዳንዶቹ እዚ አካባቢ እያሉ የሚሸሸጉ የሚደበቁ ሊሆኑ ይችላሉ። ጥብቅ ክትትል የሚፈልግ ነው የሚሆነው የክትትል ቡድኑ ከፌዴራል ፖሊስና ከኦሮሚያ ቡራዩና አካባቢ ፖሊስ ጋር ተባብሮ ስራዎችን እየሰራ ያለበት ሁኔታ ነው ያለው እነዚህ ተከሳሾች የወንጀል ህግ አንቀጽ 243 ቁጥር 3 እና እንደ ተሳትፏቸው ደግሞ የግድያ ወንጀል በመፈጸም የግድያ ሙከራ በመፈጸም ውንብድና በመፈጸም የተከሰሱ ናቸው ተደራራቢነት በአዲስ አበባም እንደዚሁ በቁጥጥር ስር የዋሉ ሰዎች እንዳሉ ዳይሬክተሩ አብራርተዋል አዲስ አበባ ላይ ጎን ለጎን ተይዞ ምርመራ ሲጠራባቸው የነበሩ ሰዎች ነበሩ ይሄ ከተማ የተወሰነ ክፍል አይገባም በአባባሉ ቄሮ አይገባም ቄሮ አዲስ አበባ የሆነ የአመራርን ሊቀበል አይመጣም ሊሆን አይችልም በማለት ከመስከረም ሁለት ጀምሮ የተወሰነን ቡድን ለይቶ የማጥቃት ስራ የፈጸሙ ሰዎች ተይዞ እንዲሁ ምርመራ ሲጠራባቸው የነበሩ እዚህም ላይ 68 ሰዎች ላይ ክስ መስርተናል። 68ቱም ተይዞ ያሉ ናቸው። የተወሰኑ በሌሉበት መከሰስ የነበረባቸው ነገር ግን በሌሉበት ስንከስ ቢያንስ እስከ አያት ስሞች መለየት አለባቸው። ስም ሙሉ ስም አይደንቲፋይ መደረግ አለበት። እነዛ ያልተለዩባቸውና ምርመራዎቹ የሚቀጥልባቸው ሁኔታ ነው የሚኖረው። እነሱም አንዱን በአንዱ ላይ በማነሳሳት በተነሳሳው ድርጊት ውስጥ ተሳታፊ በመሆን በወንጀል ጉ አንቀጽ 240 ንስ ቁጥር 3 እንዲሁም ደግሞ የግድያ የውንብድና የግድያ ሙከራ በመፈጸም ተጠርጥረው የታሰሩ ናቸው። በዚያን ወቅት በቡራዩ 37 ሰዎች በአዲስ አበባ ደግሞ 28 መገደላቸውን ሁለቱ ደግሞ ከየት እንደሆኑ እንዳልተለየም ጠቅሰዋል። በቁጥጥር ስር ከዋሉት መካከል የሐሰት መረጃ ያሰራጩ ሁለት ግለሰቦች እንደሚገኙባቸውም አቶ ፈቃዱ በዚሁ መግለጫ ተናግረዋል። ጉዳዩን በጣም ማነሳሳት የሚፈልጉ ሁለት ተጠርጣሪዎችም አይደንቲፋይ ተደርገዋል ማለት ከሆነ በኋላ ለምሳሌ በመገናኛ ብዙሃን ጭምር የስድስት ዓመት ልጅ ስትደፈር በቡድን አይቻለሁ ስትል የነበረች ሴት የስድስት ዓመት ልጅ ሴት ልጅ የሌላት፣ ድርጊቱም ስለመፈጸሙ ምንም ነገር የማታውቀው፣ ነገር ግን ራሷም ፍርድ ቤትም ቀርባ እምነት ቃሏ ስትሰጥ ሊሆን የሚችል ፋክት ስለሆነ ተደፍራ አይቻል ጅብል ጉዳዩን ሊብስ ይችላል ብዬ በማሰብ ነው ይቅርታ ይደረግልኝ የሚል ድርጊት ጭምር ውስጥ የገባችበትና ተለይታ የሐሰት ወሬ በማውራት ሕዝቡን በማነሳሳት የተከሰሰች አለች። እንዲሁ ሂደት ላይ ያለ መጨረሻ ውሳኔ የምንሰጥበት የእህቴ ጡት ተቆርጧል ያለ ወጣት እህቱ በወቅቱ በዛም ያልነበረች አርባ ምንጭ የነበረች ነገር ግን መጨረሻ ላይ አንተ ጥሩ ተናጋሪ ስለሆንክ ይህን ነገር ብትናገር የተወሰኑ ሰዎችን ማነሳሳት ትችላለህ ብሎ ስለገፋፉኝ እዚህ ድርጊት ውስጥ ገብቻለሁ ብሎ የተናገረበትና በምርመራም ይህ ድርጊት ያልተፈጸመ መሆኑ መጨረሻ ላይ የውሸት ወሬ መሆኑ የተረጋገጠባቸው ምርመራዎች የነበሩ መሆኑን ለማንሳት ነው። የፌዴራል ጠቅላይ አቃቤ ሕግ በትናንትናው መግለጫ በአገሪቱ ሌሎች አካባቢዎች በተከሰቱ ግጭቶች ላይ ያደረገውን ምርመራ ውጤትም ይፋ አድርጓል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ለዘገባው እናመሰግናለን። ተከታዩ ዘገባ ደግሞ ወደ ምዕራብ ኢትዮጵያ ይወስድናል። በነቀምቴ ጊምቢና ሆሮ ጉዱሩ ወለጋ ሰዎች በኮማንድ ፖስት ወይም ማዘዣ ማዕከሉ ቁጥጥር ስር ውለዋል፣ ይላል። ቁጥጥር ስር የዋሉ ግለሰቦች ቤተሰቦች እንደሚሉት ከሆነም ሰዎቹ በቁጥጥር ስር የዋሉት ከኦነግ ጋር ተያያዥነት ወይም ግንኙነት አላቸው ተብሎ በመጠርጠሩ ነው። የአካባቢው የጠቅላይ አዛዥ በበኩሉ ከአባ ቶርቤ ውጪ ማንንም አልያዝንም ብሏል። ናኮር መልካ ከነቀምት ዝርዝሩን ይዟል። በነቀምቴ ከተማ ሰዎች በቁጥጥር ስር እየዋሉ እንደሚገኙ የሚናገረው የከተማው ነዋሪ ጓደኞቹም ቁጥጥር ስር የዋሉት በመከላከያ ሰራዊት ነው ይላል። ምክንያቱ በውል እንዳልተገለጸ የሚናገረው ግለሰቡ ከስራቸው ሲወጡ ቁጥጥር ስር እንደዋሉ ገልጿል። ቀበና ታሪኩ ለገሳ፣ ቤቱ ኢዶሳ፣ ጌታቸውና ለሚ የሚባሉ ግለሰቦች አንድ ቦታ ላይ ነው በመንግስት ቁጥጥር ስር የዋሉት። አሁን የነቀምቴ ቤተ መንግሥት ውስጥ ነው ታስሮ የሚገኙት። በሁለት ስሪ ኤፍ መኪናዎች ናቸው መጥተው የወሰዷቸው። ከተያዙ ወዲህ አንድም የቤተሰብ አባል አላናገራቸውም። ከሆሮ ጉድሮ ወለጋ ጅማ ገነቲ ወረዳ ታላቅ ወንድሙና ሌሎችም ሰዎች የዛሬ ሳምንት ከሰዓት በመከላከያ ሰራዊት ቁጥጥር ስር ውለው ወደ ነቀምቴ መወሰዳቸውን የገለጸው ቴዲ የተባለ ግለሰብ ሰዎቹ ስራ ላይ እንዳሉ ነው የተያዙት ብሏል። ታላቅ ወንድሙ በወቅቱ የግብርና ምርቱን እየሰበሰበ እንደነበርም ነው የገለጸው። አያያዛቸውን በተመለከተ የያዛቸው አካል ትኩረት ማድረግ እንዳለበትም ጠቁሟል። ምርታቸውን በመሰብሰብ ላይ እያሉ ነው ቁጥጥር ስር ያሉት። የያዟቸውም የመከላከያ ሠራዊት አባላት ናቸው። ምክንያቱ ደግሞ ኦነግ ያለበትን ቦታ አሳዩን የሚል ሲሆን እነዚህ ሰዎች ግን ስለ ጉዳዩ የማያውቁ አርሶ አደሮች ናቸው። በጊምቢ ከተማም አባገዳ ግርማ ትናንት አራት ሰዓት ገደማ በመንግስት ታጣቂ በቁጥጥር ስር እንደዋሉ ልጃቸው ለቪኦኤ ተናግሯል። ልጆች ለምን ትምህርት ቤት እንዲሄዱ አታደርጉምና ቄሮን ለምን ታደራጃላችሁ የሚል ውንጀላዎችም እንደቀረቡባቸው የሚናገረው ልጃቸው በአሁኑ ጊዜ ቤተሰብም ሊያገኛቸው አልቻለም ይላል። ኮማንድ ፖስቱ ባለፈው ማክሰኞ ዕለት ስብሰባ ጠርቷቸው ከጠላት ጋር ግንኙነት አላችሁ እንዳላቸው ነግረውናል። ከዚያም ተማሪዎችን ለምን ትምህርት ትከለክሏላችሁ አሏቸው። አቶ መሐመድ ከደር ባለፈው ሳምንት ከቤት ወጥተው መንገድ ላይ በመንግስት ታጣቂዎች እንደተያዙ ገልጸው ምክንያት ተብሎ የቀረበባቸው በከተማው የሚንቀሳቀሰው ሰላምን የሚያውቅ ቡድን ታደራጃለህ በሚል ነው ይላሉ እሳቸው በነበሩበት ማቆያ ቦታ ስድስት ሰዎች እንደነበሩ ገልጸው ሶስቱ በዋስ መለቀቃቸውንም ነግረውናል ቀጥ ብለህ ወደፊት ሂድ አሉኝ እንደምፈለግ ነግረውኝ ቁጥጥር ስር ካዋሉኝ በኋላ ሁለት ቀን ቆይተው ያለዋስ ለቀቁኝ። የጊምቢ ከተማ ኮማንድ ፖስት አዛዥ ኮሎኔል እልሁ ስለ ሰዎች መታሰር ምንም እንደማያውቁ ተናግረዋል። ኮማንድ ፖስቱ በአካባቢው የሰራው ስላለ ስራ ተጨማሪ መረጃ ለመስጠትም ፍቃደኛ ሳይሆኑ ቀርተዋል። የነቀምቴ አካባቢ ኮማንድ ፖስት አዛዥ ሌተናል ጄኔራል አሰፋ በበኩላቸው የታሰሩት ለምን እንደታሰሩ ያውቃሉ ብለዋል። ቁጥጥር ስር ስለዋሉ ሰዎች ብዛትና ተያያዥ መረጃዎችን ከመስጠት ግን ተቆጥበዋል። በሌላ በኩል ትናንት ኮማንድ ፖስት ባወጣው መግለጫ በኦሮሚያ እና በኒሻንጉል ክልሎች እየተስተዋለ ያለውን የጸጥታ ችግር ፖለቲካዊ መፍትሄ ለመስጠትና ግጭቶችን በህገ መንግስታዊ አግባብ ለመፍታት ጥረት እያደረገ እንደሚገኝ ገልጿል። እንደ መግለጫው ከሆነ ለውጡን የማይደግፉ ኃይሎች በምዕራብ፣ ምስራቅ፣ ሆሮ ጉድሩና ቄለም ወለጋ እንዲሁም በቡኖ ብድሌ እና ኢሉ አባቦር ዞኖች ሰላማዊ እንቅስቃሴዎችን በመገደብ ዲሞክራሲያዊ እና ሰብአዊ መብቶችን ማፈናቸውን ገልጿል። ለአሜሪካ ድምፅ ናኮር መልካ ከነቀምቴ ለዘገባው እናመሰግናለን። ጌታን የኢትዮጵያ የሰላም ሚኒስትር በሐዋሳ ከተማ በነበረው የክልሉ ወጣቶች የሰላምና አገር ግንባታ ኮንፈረንስ ላይ ልዩነቶችንና ብዙሃንነትን ስለማናስተናግድ ሰላማችንን እያጣን ነው ማለታቸው ተገለጠ። የደቡብ ኢትዮጵያ ህዝብ ዲሞክራሲያዊ ንቅናቄ የህዝብን ጥቅም የሚያስከብርበት ቁመና ላይ ይደርሳል እንጂ እንደሚባለው አይፈርስም ብለዋል። ድርጅቱ የአደረጃጀትና የማንነት ጥያቄዎችን ህዝቦች ተወያይተው ስለ ራሳቸው እንዲወስኑ ያመቻቻል እንጂ ያለ ህዝብ ፍላጎት ውሳኔ እንደማያስተላልፍም ተናግረዋል። የክልሉ ርዕሰ መስተዳድር በበኩላቸው በክልሉ ዘላቂ ሰላም ለማረጋገጥ የዲሞክራሲያዊ ባህል ማሳደግና ፍትሐዊ ተጠቃሚነትን ማረጋገጥ ያስፈልጋል ብለዋል። ዮናታን ዘብዴዎስ ዘገባ አልኳል። ከክልሉ የተለያዩ አካባቢዎች የተውጣጡ ወጣቶች በሰላምና አገር ግንባታ ሂደት ዙሪያ በአዋሳ ከተማ መክረዋል። በዚህ ጉባኤም ወጣቶች አገሪቱንና ክልሉን የተመለከቱ ውይይት በቡድንና በውል አድርገዋል። የውይይቱ ማጠንጠኛም በሰላምና በአገር ግንባታ ሂደት ውስጥ የወጣቶች ሚና ምንድን ነው የሚል ነበር። ከውይይቱ በኋላም ወጣቶች በማጠቃለያ መርሐ ግብሩ ላይ በቡድን የተዋዩባቸውን ጉዳዮች ሪፖርት በጽሁፍ አቅርበዋል። በሪፖርታቸውም የተለያዩ ጥያቄዎችንም ለሰላም ሚኒስትር ለወይዘሮ ሙፈሪያት ካሚልና ለክልሉ ርዕሰ መስተዳደር ለአቶ ሚሊዮን ማቶስ አቅርበዋል። የክልሉ የስመስር አቶ ሚሎ ማቶስ በክልሉ ዘላቂ ሰላም ለማረጋገጥ ሲባል እኩል ተጠቃሚነት ይረጋገጣል ብለዋል። የምንፈልገው ሰላም በራሱ የሚረጋገጥ አይደለም። በዴሞክራሲያችን ላይ ጥገኛ መሆኑን የማይቀር ነው። በልማት ፍጥነታችንና በልማት ፍታዊ ስጭታችን ላይ ጥገኛ መሆኑ ስለማይቀር ሰላማችን፣ ከዚህ አንጻር ለሰላማችን ያለውን ፋይዳ በሚገባ በመገንዘብ ልማታችንን በደረጃ ማጎልበት የሚገባ ነው። ይሄ ወጣቱን በብቃት በማሳተፍ ጭምር ሊፈጸም የሚችል ነው። ብዙ ጊዜ ይህን በምናነሳበት ጊዜ የትኛውን አስተሳሰብና ጥያቄ ሰላማዊ በሆነ መልኩ በሰለጠነ መልኩ የመነሳት መብትን ደግሞ ማክበር ይገባናል ማለት ነው። ጥያቄዎችን በማፈን አሳስቦችን በማፈን የትም መድረስ እንደማንችል የባለፈው ጉዞችን አረጋግጠዋል። ደኢህዴን አገራዊ ለውጡን አልተቀበለውም ለተባለው ጥያቄውም ለውጥ ራሱ ምንድን ነው ስሉ ጥያቄን በጥያቄ መልሷል። የአርማና የስም ለውጥ እንጂ የፕሮግራም ለውጥ ያደረገ የኢህአዴግ ድርጅት የለም ነው ያሉትም። አገራዊ ለውጡን በመመለከት ስራክር ያስፈልጋል። በድፍኑ ለውጥ የሚባል ነገር ብቻ። ስለዚህ ደኢህዴን በውስጡም አገራዊ ለውጡ ከአገሪቱ ህዝቦች ፍላጎት አንጻር ለውጥ መምጣት አለበት የብል በድርጅት ደረጃ ማቋም ይዘው በቴሌቪዥን ቀርቦ የሰጡት መግለጫ ዜጎች በከተማ ውስጥ በነጻነት እንዳይንቀሳቀሱ አድርገዋል፣ በማለት ለተነሰላቸው ማሳብም አቶ ሚሊዮን ይህንም ብለዋል። በግልጽ እንደማንሳት የሚፈልገው የሰጠውት መግለጫ በነጻነት መንቀሳቀስን የሚያግድ ነው የሚል ሀሳብ ድርጅቱ የወሰናቸውን የያዛቸውን በድርጅቱ ጉባኤ ላይ የተያዙ አቋሞችን ነው ለማብራራት የሞከርኩት። የኢፌድሪ የሰላም ሚኒስትር ወይዘሮ መፈሪያት ካሚል ሐዋሳ ከተማ በነበረው በዚህ የክልሉ ወጣቶች የሰላምና የአገር ግንባታ ኮንፈረንስ ላይ በሰላም ጉዳይ ዙሪያ ከወጣቶች ጋር መነጋገር ያስፈለገበትን አላማ ገልጸዋል። ወጣትነት ውስጥ ያለውን ጉልበት አላግባብ ለመጠቀም በሚያደርገው ጥረት የመጨረሻ ተጎጂው ወጣት ነው። በአግባቡ ደግሞ የሚደረግ ጥረት የመጀመሪያ ተጠቃሚ የሚያደርገው ወጣቱ ነው። ማረጋገጥ የምንፈልገው የመጀመሪያውን እንጂ የመጨረሻውን አይደለም። ወይዘሮ ሙፈሪያት በዚህ ወቅት ተፈጥሮን ስለምንረብሽ ሰላማችን አጠናሉ ያሉትም ተፈጥሮ ብሎ የገለጹት የሰዎችን የአፈጣጠር ልዩነትና ብዛነትን ያካትታል። ስለዚህ ማሉ የሰላም ሚኒስትሯ ስለዚህ መኮነን ያለበት ብዝሃነትን አለማስተናገድ እንጂ ብዝሃነት አይደለም። ምድር ወይም ዓለም ልሙጥ ትሁን ቢባል ሁሉም ሰው መልኩ ጥቁር፣ ሁሉም ሰው መልኩ ቀይ፣ የሁሉ ሰው ድምፅ በጣም ወፍራም ቢሆን መደማመጥ ይቻላል? አይቻልም። እያንዳንዱ ነገር የራሱ ኮንትራስት አለ። እነዚህ አለምክንያት የሆኑ አይደሉም። አንድ አይነት ወጥ የሚባል ብሔረሰብ እንዳይኖር በመሀል ምን አለ? ጎሳ። ጎሳ አይደለም ችግሩ፣ ጎሰኝነት ሲኖር ነው ችግር የሚሆነው። እኔ አንድ ማሟያ ነኝ ብሎ ከማሰብ ይልቅ ከኔ ወዲያ ለአሳር ማለት ሲጀምር ነው ችግር የሚሆነ ሰላም ከሁሉም ግለሰቦች የሚጠበቅ እንደሆነ ተናግረው አካላዊና መዋቅራዊ ግጭቶች መኖራቸውን ገልጸው ለይተን ማስቆም አለብን ብለዋል። አስተዳደራዊ ጉዳዮችን በተመለከተም ሕዝቡ ራሱ እንዲወስን ማድረግ አለብን ነው ያሉትም። የመንግስት ኃላፊነትም ጉዳዮችን ለሕዝብ ማቅረብ ብቻ እንደሆነ ገልጿል። ወይዘሮ መፈሬት ሁላችንም የተመዘዝነው ከሉሲ ነው። ማናችንም ከማናችን መለያየት አይቻልም። ስሉም ትደምጧል ፍሬያችን እንጂ ዘራችን አንድ ነው ብሏል። አንዳችን ያለ አንዳችን አናምርም። አንዳችን ያለ አንዳችን ሙሉ አይደለንም። አንዳችንም አንዳችን ውስጥ ነው ያለ ነው ማ ማንም ፈልቅቆ አውጥቶ ይችላል። የወጣቶችን ተጠቃሚነት በተመለከተ ለተነሳው ጥያቄም ያለውን ክፍተት ፈትሽን እናስተካክላለን በማለት ተናግሯል። የሰላም ሚኒስትር ፍቅር ያስቀድም እንጂ የካሮትና ስቲክ ታክቲክም አለው ያሉት የሰላም ሚኒስትሯ፣ ግን ፍቅር አሻፈረኝ ላለው የበላይነትን የማስከበሩን ተግባር አጠናክረን እንቀጥላለን ነው ያሉትም። ቅድሚያ ለመቻቻ ቅድሚያ አሻፈረኝ የሚል ሲኖር ደግሞ ፖሊሱም ሌላ ሌላው ከስር ስለሆነ ግድ ይላል ማለት ነው። ታጥቀው ጥቃት የሚያደርሱ አካላትን መንግስት ያጸዳ መሆኑን ተናግረው ይቀጥላልን ብሏል። ምንም በሕዝብ የሚደረግ ድርድር የለንም። አሁንም ማወቅ ያለባችሁ አንዳንድ ቦታ ጊዜ የወሰደበት የራሱ ምክንያት ስላለው ነው። የደረሰውን ጉዳት እንገነዘባለን። የደሄደን ጠፈንታ መፍረስ ነው ተብሎ የተነሳው ጥያቄ በድመትና በመንታ ወላድ እናት መስለው መልሰዋል። ወይዘሮ መፈሪያት ድመት ዘጠኝ ነፍስ አላት ይባላል። ታውቃለህ? አንዱ ሞተ ሲባል አንዱ ይቀጥላል። አንዱ ሞተ ሲባል አንዱ ይቀጥላል። አትሞትም፣ ድመት ቶሎ አትሞትም። የተፈጥሮ ቀና ደርሶ ካልሆነ በቀር ከደብድባ ተጠጥቃ ነፍሷ አልወጣም። ደሄደንም በዘጠነኛው ነፍስ አገግሞ እንደገና የሕዝቦችን ጥቅም ሊያስጠብቅ በሚችል ቁመና ላይ ይሆናል እንጂ አይፈርስም። አሁን ያለንበትን ጊዜ ግን የምረዳው እንደ የመንታ እናት ነው። ሁሉም ሕጻናት በአንድ ጊዜ ነው የሚጠይቋትን የሚጠይቁት። አሁን ደሄደን ያለበት ሲትዌሽን የመንታ እናትነት ካልሆነ በቀር እናት ልጆቿን ተንከባክባ ስታሳድግ ሶስቱ አተታይ ተው ሲሆኑ ግን የእርካታ ምንጭ ናቸው። በእሳቸውን የህግ የተቋጨው ክልል አቀፍ የሰላምና የአገር ግንባታ መድረክ በታችኛውም መዋቀር ይቀጥላል ተብሎ ይጠበቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብጂዮስ ሐዋሳም ዮናታንን ለዘገባው አመሰግናለሁ። እዚህ አጋጣሚ ቀደም ያለውን ምስጋና ከሙልጌታ ላይ አንስቼ ለናኮርናኮር መልካ ትሰጣለህ። የናኮር መልካ ሲወጣ ነበረ። ሙልጌታ ነው ያስታወስከው። ቀጥላ በኮንጎ ዲሞክራሲያዊ ሪፐብሊክ የተካሄደውን ምርጫ በታዛቢነት የተከታተሉት የደቡብ አፍሪካ የልማት ማህበረሰብ ተወካዮች የእሁዱ ፕሬዚዳንታዊ ምርጫ በአንጻራዊ መልክ በጥሩ ሁኔታ ተካሂደዋል ማለታቸውን አንድ የአገሪቱ ገዢ ፓርቲ ባለስልጣን በበጎ ተቀብለውታል። ተቃዋሚ ፓርቲዎች ግን የምርጫው አካሄድ የድምፅ መጭ በርበር በሰፊው ታይቶበታል፣ መዛባትም ነበረበት ሲሉ ይከሳሉ። የቪኦኤው ጄምስ ባቲ የፕሬዚዳንት ጆሴፍ ካቢላ ገዢ ፓርቲ ቃል አቀባይ የሆኑትን አንድሬ ኤላይን አቱንዱን አነጋግሮ ያጠናቀረው ዘገባ አለ። አዳነች ፍሳዬ ታቀርባለች። የኮንጎ ዲሞክራሲያዊ ሪፑብሊክ የምርጫ ሂደትን የተከታተሉት የደቡባዊ አፍሪካ የልማት ማህበረሰብ ተወካዮች ትናንት ባወጡት መግለጫ የምርጫው ሂደት ተግዳሮቶች ቢኖሩበትም ምርጫው አብዛኛው የኮንጎ ሕዝብ የመምረጥ መብታቸውን እንዲጠቀሙ እድል ሰጥቷቸዋል ሲሉ አስገንዝበዋል። የሀገሪቱ ገዢ ፓርቲ ቃል አቀባይ አንድሬ ኤሌን አቱንዱ ታዲያ የሳዴክ መግለጫ መንግስት የሚያውቀውን ነገር ነው ያረጋገጠው፣ ብለዋል። ይህ መግለጫ ከእውነታው ጋር የተቀራረበ መሆኑን እናደንቃለን። ምክንያቱም አንድ ፖሊስ፣ አንድ የምርጫ ሠራተኛ እና ሁለት ዜጎች ያሉባቸው ሰዎች ከመገደላቸው በቀር ሌላ ከባድ ችግር አልተከሰተም። ስለሆነም ምርጫው በሚገባ የተካሄደ ነበር ለማለት እንችላለን። የምርጫው ውጤት ሲገለጽ የገዢው ፓርቲ ተወዳዳሪ ሻዳሪ ካላሸነፉ ውጤቱን ትቀበላላችሁን ለሚለው ጥያቄ ጥያቄው እሱ አይደለም ብለዋል። ጥያቄው የሚስተር ሻዳሪ ማሸነፍና አለማሸነፍ ወይም መቀበልና አለመቀበል አይመስለኝም። ጥያቄው ተቃዋሚው ተወዳዳሪ ለምን ሚስተር ሻዳሪ ካሸነፉ ውጤቱን አልቀበልም ይላሉ ነው። በምርጫው ውጤት ደስተኛ ካልሆንክ ጉዳዩን ወደ ሕገ መንግሥታዊ ችሎት ማቅረብ ነው እንጂ ለምን አልቀበልም ትላለህ? መንግሥት የኢንተርኔት አገልግሎትን የዘጋው ኢንተርኔት የተሳሳተ መረጃ በመንዛት አዲስ ወንጀል ስለሚያስከትል ነው በማለት ተከላክለዋል። የሬዲዮ ፍራንስ ኢንተርናሽናል ስርጭት በሀገሪቱ እንዳይሰማ መደረጉንም በተመሳሳይ ተገቢ ነው ብለዋል። አድማጮች ከመጽሔቱ የመጨረሻ ርዕስ ላይ ደርሰናል። ከአፍሪቃ ወዲህ ወደ ዩናይት ስቴትስም ይመልሰናል። ፕሬዚዳንት ዶናልድ ትራምፕ እና የዲሞክራቲክ ፓርቲው የምክር ቤት አመራር አባላት ትናንት ማምሻው ላይ በዋይት ሀውስ ቤተ መንግሥት ተገናኝተው ላለፉት አስራ ሁለት ቀናት በከፊል የተዘጋውን የመንግስት መስሪያ ቤት ለመክፈት ከሚያስችል ስምምነት ሳይደርሱ ቀርተዋል ይላል በመንደርደሪያው። ሚስተር ትራምፕ የዩናይት ስቴትስ በደቡብ ከሜክሲኮ ጋር በምትዋሰንበት ድንበር ላይ ግንብ አጥር ለማሰሪያ የሚያስፈልገውን የአምስት ቢሊዮን ዶላር እንዲፈቀድ መጠየቃቸውን አሁንም ቀጥለዋል። በዋይት ሀውስ የአሜሪካ ድምፅ ዘጋቢ ፓትሲ ወድ ኳስዋራ ተከታዩን ዘገባ አጠናቅራለች። ሰለሞን ክፍሌ ይዞ ቀርቧል። የአሜሪካ ድንበር ጠባቂዎች ባለፈው ማክሰኞ ቲዋና ውስጥ ከሜክሲኮ ወደ ዩናይትድ ስቴትስ ለመግባት በሞከሩ ፍልሰተኞች ላይ አስለቃሽ ጋዝ ተኩሰዋል። ይህ የሆነው ዋሽንግተን ውስጥ ፕሬዚደንት ዶናልድ ትራምፕ የድንበር ግንብ ለማሰሪያ አምስት ቢሊዮን ዶላር እንዲፈቀድላቸው ያቀረቡትን ጥያቄ አጠናክረው በቀጠሉበት ወቅት ነው። ሚስተር ትራምፕ ከአምስቱ ቢሊዮን ገሚሱ እንዲፈቀድ በራሳቸው ምክትል ፕሬዚደንት በማይክ ፔንስ የቀረበውን ሐሳብ እንኳ ውድቅ አድርገዋል። እኛ የጠየቅነው አምስት ነጥብ ስድስት ቢሊዮን ዶላር ነው። የሆነ ሰው ሁለት ነጥብ አምስት ቢሊዮን ዶላር እያለ ነው። አይደለም እየተነጋገርን ያለ ነው እኮ ስለ ብሔራዊ የጸጥታ ጉዳይ ነው። ፕሬዚደንት ዶናልድ ትራምፕ ትላንት ከዲሞክራቲክና ሪፐብሊካን ፓርቲው ሕግ አርቃቂዎች ጋር በዋይት ሃውስ ቤተ መንግሥት ከፍተኛ ብሔራዊ የጸጥታ ጥበቃና ሚስጥራዊ የወታደራዊ ዘመቻዎችን ለተመለከቱ ጉዳዮች ብቻ መወያያ በተያዘው ልዩ ክፍል ውስጥ ተገናኝተው በዝግ ተነጋግረዋል። በውይይታቸው ግን ከአጠቃላይ ስምምነት መድረስ አልቻሉም። የምክር ቤት አመራር አባላቱ ኮንግሬሱ መሪዎቹን ዛሬ ከመረጠ በኋላ ነገ አርብ እንደገና ተገናኝተው እንዲነጋገሩ ፕሬዚደንቱ ጋብዘዋል። ቀጣዩ አፈ ጉባኤ ዲሞክራቷ ናንሲ ፔሎሲ እንደሚሆኑ ይጠበቃል። ለፕሬዚዳንቱና ለሪፐብሊካኑ የምናቀርበው ጥያቄ የመንግስቱን መስሪያ ቤቶች ለመክፈት ለምን እስካሁን ያደረጋችሁትን አትቀበሉምና በድንበር ጥበቃው ላይ ለመደራደር የሚያስፈልጉንን ሰላሳ ቀናት አንጠቀምም የሚል ነው። ዲሞክራቶች ከዛሬ ታህሳስ 25 ቀን 2011 ዓ.ም ጀምሮ የተወካዮቹን ምክር ቤት ተቆጣጥረዋል። በዚህም ምክንያት ካለፈው መስከረም ጀምሮ የተዘጉ መሥሪያ ቤቶችን መክፈት የሚያስችሉ ሌሎች ሕጎችን ያሳልፋሉ። ህጎቹ ቢያልፉ እንኳ ደግሞ ሪፐብሊካኖቹ የሚቆጣጠሩት የሕግ መወሰኛው ምክር ቤት የትራምፕ ድምፅን በድምፅ የመሻር ስልጣን ይጠብቃቸዋል ማለት ነው። ሁለተኛ ሳምንቱን በያዘው የመሥሪያ ቤቶች መዘጋት ከስምንት መቶ ሺህ በላይ የመንግሥት ሠራተኞችን አለ ክፍያ እንዲሰሩ ወይም በየቤታቸው እንዲቆዩ አድርጓል።

በዚህ ድምፅ ላዚሙበት አድማጮች ሙዚቃው ጀምረዋል። አዲሱም እረፍት ይወስዳል። በዚህ ሙዚቃ ድምፁ ሳያሳብቅ አልቀረም አዲሱን ይመስለኛል። ግን ለንባብ ጥሩ ነው። ጎርነን ያለ ድምፅ ጥሩ ነው ይባላል። ልክ ነው። ፀሐዬ ዮሐንስ ነው ቀበና የሚለን ኦፍ ቀበኔ ፋና Han Kapana Can go, Dildila goes on the wain Shan, shan, shan, shan, Sham sham sha up sham sham Ska mado and diner bolzache. Ya zanai zaman yuli jinnathe. Vishankapan na rumasarathe. Ye malzanega

አድማጮች የምትከታተሉት በ22፣ በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጆች አሉላ ከበደና አዲሱ አበበንን። ሁለተኛውን አጋማሽ በሚቀጥለው ፕሮግራም እንጀምራለን። አንድ ዘገባ አለን፣ ይተላካለን በሀረሪ ክልል የሚገኙ ኮንዶሚኒየም ባለቤቶች ቤቶቻቸው እየተሰበሩ ባልታወቁ ሰዎች መወሰዳቸውን ይናገራሉ። ቅድሚያ ገንዘብ ከፍለው ቁልፋቸውን የተረከቧቸውንና የውስጥ ግንባታም እያከናወኑባቸው ያሉባቸው ቤቶችን ሌሎች የማውቋቸው ሰዎች ገብተው ሲያገቡ ቁጭ ብለው ያገኟቸዋል። የክልሉ ቤቶች ልማት ቢሮ በበኩሉ ለደንበኞቹ ያስተላለፏቸው ቤቶች ባልታወቁ ሰዎች መወሰዳቸውን ገልጦ ለመምህራን እየተገነቡ ያሉ ቤቶች ተሰብረው እንዲሁ በማይታወቁ ሰዎች ተወስደዋል ብሏል። በዚህ ሁኔታም ዘጠና የሚደርሱ ቤቶች ማንነታቸው ባልታወቁ ሰዎች ተወስደዋል። ፖሊስ ቅሬታ እንደደረሰውና እያጣራም እንደሆነ ይናገራል። አዲስ ቸኮል ነው ዝርዝሩን የላከልን። በሐረር ከተማ ሐኪም ወረዳ ገልመሽራ በተባለ የመኖሪያ ሰፈር ከተገነቡ 600 ኮንዶሚኒየም ቤቶች ውስጥ ባለቤቶቻቸው መኖር ያልጀመሩባቸውእና በውስጥ ግንባታ ላይ የሚገኙ 30 የሚደርሱ የኮንዶሚኒየም ቤቶች በር ተሰብሮ ማንነታቸው ያልታወቁ ሰዎች መኖር እንደጀመሩባቸው የቤቶቹ ባለቤቶች ለአሜሪካ ድምፅ ተናግረዋል። ቤቶቹ የተወሰዱባቸው ሰዎች በአንድ ላይ ሆኖ አቤቱታ በማቅረብ ላይ መሆናቸውን ገልጸዋል። ከእነዚህ ውስጥ የቤት ባለቤትነት ማረጋገጫ ሰነዳቸውን ካሳዩም በኋላ ስማቸውን ብንጠቅስ ችግር ሊገጥማቸው እንደሚችል በመስጋት ስማቸው እንዳይጠቀስ የጠየቁን ግለሰብ ተጣጥረው ባገኙት ገንዘብ የገዙት ቤት በማያውቋቸው ሰዎች መወሰዱን ቪኦኤ ተናግረዋል። እዛ ሀገር መሽራ ላይ እያደስን ያለ ነው ማለት ጂፕሰም ፊኒሽንግ ስራዎችን እየሰራን ባለንበት ወቅት ያው ማታ ዘግተን ነው የምንሄደው። ቀን ነው መተን የምናሰራው። በዚህ ባለንበት ሁኔታ በሩን ሰብረው መሰዋት ሰብረውብን ውስጡ ገብተው እየኖሩ ነው ያሉት። ባለቤቶቹ እንደሚናገሩት ቤቶቹን መውሰድ የተጀመረው ታኅሣሥ አምስት ምሽት ነው። ማንነታቸው ያልታወቁ ወጣቶች የሁሉንም የኮንዶሚኒየም ቤቶች በር በማንኳኳት ነዋሪ ያለባቸውና የሌለባቸውን ከለዩ በኋላ በማግስቱ ነዋሪ የሌለባቸውን ቤቶች በር እየሰበሩ ያልታወቁ ነዋሪዎች ገብተው መኖር መጀመራቸውን ቅሬታ አቅራቢዎቹ ይገልጻሉ። ቤቶቻቸው እንዲለቁላቸው ሲጠይቁም ቤቶቹ ነፃ ናቸው ተብለን ከፍለንባቸው ነው የተረከብናቸው የሚል ምላሽ እንደሰጧቸው ይገልጻሉ። ገንዘብ ተቀብለው ለአዲስ ገቢዎቹ ቤቶቹን አስረክበዋል የተባሉ ሰዎች ማንነት ግን ማወቅ እንዳልቻሉ ነው የሚናገሩት። የኮንዶሚኒየም ቤቶችን ገንብቶ ለነዋሪዎች የሚያስተላልፈው የቤቶች ልማትና የመንግስት ኮንስትራክሽን ኤጀንሲ ስራ አስኪያጅ አቶ ኢሊ አብዱራሂም በበኩላቸው ከኮንዶሚኒየም ባለቤቶች ባሻገር ኤጀንሲያቸው እየገነባቸው የነበሩ ለመምህራን ሊተላለፉ የታሰቡ ስልሳ ኮንዶሚኒየም ቤቶችም ተሰብረው ማንነታቸው ያልታወቁ ነዋሪዎች እየኖሩባቸው ነው ብለዋል። በቅርብ ጊዜ ወዲህ ከጸጥታ መታወጋ በተያያዘ እዛ አካባቢ በተለይ ምሽት ላይ ቤት እየሰበሩ ማንነታቸው የማይታወቁ ግለሰቦች ከየት እንደመጡ የማይታወቁ ግለሰቦች ቤት እየተሰበሩ እንደሚገቡባቸው መተው እኛ ጋር ቅሬታ እያቀረቡ ያሉ ሰዎች አሉ። እስካሁን ድረስም ጥቂት የማይባሉ ሰዎች እየመጡ ቅሬታቸውን እያቀረቡ ያሉበት ሁኔታ ነው ያለው። በእኛም በኩል ደግሞ መቶ ቤት ካልናቸው ውስጥ አርባዎቹን አልተተላልፈን ስልሳዎቹ ግንባታቸው ሙሉ በሙሉ ተጠናቀው ለኮንትራክተሩ ያላስረከበበት ሁኔታ ነበረ። እነሱም ተሰብረውብን የገቡበት ሁኔታ ነበሩ። እነሱ ቤቶችም ከሁለት ወር በፊት ለመምህራን በእጣ የተላለፈበት እና መምህራን ከፍተኛ የነበረባቸውን የቤት ችግር ይፈታላቸዋል ብለን ያሰብንበት ሁኔታ ነበረ። እነዛን ቤቶች ስልሳ ቤቶች ተሰብረው ገብተውበት ነው ያሉት። የኮንዶሚኒየም ቤቶች ለባለድሎች የሚተላለፉት በር መቅጠምና ጅብሰም ወይም ቀለም መቀባትን የመሳሰሉ የማጠናቀቂያ ስራቸው ሳይሰራ ነው። ውስን አቅም ያላቸው አንዳንድ ባለድሎችን ቤቱን ለገዙበት በየወሩ ከባንክ ከሚከፍሉት ክፍያ ባሻገር የማጠናቀቂያ ስራ የሚፈልገውን ገንዘብ በአንድ ማሟላት አይችሉም። በዚህ ምክንያት የተረከቧቸውን ቤቶች ቶሎ አጠናቀው መኖር እንዳልጀመሩ ነው የሚናገሩት። የቤቶቹ ዋጋ ከ191 ሺህ እስከ 260 ሺህ ድረስ ነው። ባለድሎቹ በመነሻነት ከ28 ሺህ እስከ 42 ሺህ ብር ከተከፈሉ በኋላ በየወሩ ከደሞዛቸው ወይም ወራዊ ገቢያቸው ላይ ገንዘብ እየተቆረጠ ለባንክ ገቢ ያደርጋሉ። በአሁኑ ሰዓትም አብዛኞቹ እድለኞች ከመቶ ሺህ ብር በላይ የኮንዶሚኒየም ዕዳ መክፈላቸውን ይናገራሉ። በየወሩ ይህን እየከፈሉ በአማካይ ከ50 ሺህ ብር ያላነሰ ውጭ የሚጠይቀውን የቤት በርና መስኮት የመቅጠምና ሌሎች የማጠናቀቂያ ስራዎችን በተደራቢነት ለመስራት አቅም የሌላቸው በርካቶች ናቸው። ቤቶቻቸው ተሰብረው የተወሰዱባቸው አብዛኞቹ ባለ እድሎችም እነኝ ናቸው። የቤቶቻቸውን ግንባታ አጠናቀው ለሶስተኛው ግን ያከራዩ የነበሩ እና ተከራይ የለቀቃቸው ቤቶችም መወሰዳቸውን ነዋሪዎች ይናገራሉ። የቤቶች ልማት ና የመንግስት ኮንስትራክሽን ኤጀንሲ ስራ አስኪያጅ አቶ ኢሊ አብዱራሂም አሁን እየተሰበረ ያለው ኢቭን ፊኒሽንግ እኛ እኛ ግንባታ ያው ስታንዳርድ ያለው ኮንዶሚኒየም የሚተላለፍበት ሙሉ በሙሉ ቀለም ተቀብቶ አይደለም እኛ የምናስተላልፈው፣ ቀሪም ባለቤቱ ራሱ ግንብቶ የሚያስተላልፍበት ይሄ ከረጅም ጊዜ እየተሰራበት ያለና ሁሉም ሀረር ላይ ያሉ ኮንዶሚኒየሞች በዛ መልኩ ነው የተላለፉት። ሌላ ቦታም አዲስ አበባ ላይም እየተደረገ ባለው ስታንዳርድ መሰረት የፊኒሽንግ ስራውን ራሱ ባለቤትየው በሚፈልገው ምርጫ ቀለሙን በሚፈልገው የጂፕሰም ስራውን ከፈለገ በርም ራሱ አቅሙ በሚፈቅደው መሰረት ቤቶቹን እንዲያጠናቀቅ የማጠናቀቂያ ስራዎች ለባለቤቱ የሚታወበት ሁኔታ ነው ያለው። አንዳንዶቹ በአቅም ምክንያት ቤታቸውን ቶሎ አጠናቀው ያልገቡበት ሁኔታ ይኖራል። አንዳንዶቹ ደግሞ በግል ችግር ምክንያት በሕግ የተያዙ ኬዞች ከትዳር ጋር የተያዙ ሊሆን ይችላል። ኢብን የሞቱ ግለሰቦችም እንዳሉ መረጃዎች አለን። የኮንዶሚኒየም ባለቤቶችና የቤቶች ልማትና የመንግስት ኮንስትራክሽን ኤጀንሲ ድርጊቱን ለፖሊስ አሳውቀው ምላሹን እየተጠባበቁ መሆናቸውን ተናግረዋል። የክልሉ ፖሊስ በጉዳዩ ላይ ምላሻቸው እንዲሰጡን ያደረግነው ተደጋጋሚ ጥረት አልተሳካም። የሀረሪ ክልል በሀረሪ ብሔራዊ ሊግ ወይም ሀብሊ እና በኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ ጥምረት የሚተዳደር ሲሆን ክልሉ በርካታ ቅሬታዎች የሚቀርቡበት ነው። ሀብሊ ከወር በፊት የክልሉ ርዕሰ መስተዳደር የቀየረ ሲሆን ኦዴፓ ደግሞ የክልሉ ምክትል ርዕሰ መስተዳደር እና የፍትህና ጸጥታ ቢሮ ኃላፊን ጨምሮ ቁልፍ አመራሮችን ከሁለት ዓመት በፊት ቀይሯል። አሁን የክልሉ ነዋሪዎች እነኚህ የተቀየሩ አዳዲስ አመራሮች ለውጥ ያመጡ ከሆነ እየተጠባበቁ መሆናቸውን ይናገራሉ። አዲሱ የፍትህና ጸጥታ ቢሮ ኃላፊ አቶ አህመድ ይሱፍም አስተዳደራቸው በአጠቃላይ የክልሉ ነዋሪዎችን ቅሬታ እያጠና እንደሆነና በቅርቡ ተጨባጭ ስራዎችን ሰርተው ለውጥ እንደሚያመጡ፣ አሁን ግን ከአዲስነታቸው አንጻር ዝርዝር አስተያየት መስጠት እንደማይችሉ ተናግረዋል። ለአሜሪካ ድምጽ ሬዲዮ ለተጠናቀረው ዘገባ አዲስ ቸኮል ሀረር አዲሱን ዘጋቢያችንን የሐረሩን አዲስ ቸኮልንም እንዲሁ እናመሰግናለን። አዲሱ ይሄ ነገር ለድራማ ቀረበብኝ ይቻላል። እንደዚህም በጣም ነገሩ አሳዛኝ ነው። እንደው ከፍለህ ከመንግስት ገንዘብ ተበድረህ እየሰራ ያለውን ቤት የቀሪውን ስራ ለመጨረስ ነገ ስትመጣ ሌላ ሰው ጉብ ብሎ ሲጠብቅ፣ ደግሞ የአካባቢው መንግስት ባለስልጣናትም ትክክል መሆኑን ማረጋገጣቸው እንግዲህ ጉዳዩን በተከታታይ የሚኖሩ እንከታተላለን። አሁን ወደ ምዕራብ ኢትዮጵያ እንሻገራለን። የኢትዮጵያን የተለያዩ ጫፎች የሚያዳርሱ ከስፍራው የሚደርሱ ትኩስ ዜናዎች በአዳዲሶቹ ዘጋቢዎቻችን እየደረሱ ነው። በአማራ ክልል የዳኞች ሙያ ማህበር ተቋቋሚ ይላል። ተከታዩም በክልልም ሆነ በአገር አቀፍ ደረጃ በዳኝነት የሙያ ዘርፍ የመጀመሪያው ማህበር ነው ተብሏል። በመንግስት ጣልቃ ገብነት ከመንግስት ጣልቃ ገብነት ነጻና ገለልተኛ የሆነ የዳኝነት ስልጣን እንዳይኖር ሲደረግ የነበረውን የፍትህ ስርዓት ያስተካክላል የሚል ሀሳብም ቀርቦበታል። የተቋቋመው የዳኞች ሙያ ማህበርም አስራ አምስት የስራ አስፈጻሚ አባላትን በመምረጥ ተጠናቋል። ትንናለች የአካባቢው ዘጋቢያችን አስቴር ምስጋናው ነጻ የዳኞች የሙያ ማህበር ለጠንካራ የፍትህ ስርዓት በሚል መሪ ቃል የአማራ ዳኞች የሙያ ማህበር ተቋቁሟል። ማህበሩ በክልልም ሆነ በሀገር አቀፍ ደረጃ የመጀመሪያው የዳኞች የሙያ ማህበር እንደሆነ ተነግሯል። በዳኞች ስልጣን ላይ ከፍተኛ የሆነ የመንግስት ጫና በመኖሩ ዳኞች ነፃና ገለልተኛ እንዳይሆኑ፣ የህግ የበላይነት እንዳይረጋገጥ፣ ዲሞክራሲ እንዳያብብ፣ በፍትህ ተቋማቱ ብልሹ አሰራር እንዲነግስና ለሙያ ስነ ምግባሩ የሚገዛ ዳኛ እንዳይፈጠር እንቅፋት ሆኖ ቆይተዋል ይላሉ የማህበሩ ጊዜያዊ ሰብሳቢና የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ዳኛ አቶ አያሌው ነብዩ በበጀታቸው ላይ በሚመሩት ላይ ገለልተኛ ሆኖ አለመምራታቸው ፍርድ ቤቶች በአንድም ይሁን በሌላ መንገድ በአስፈጻሚው ተጽዕኖ ስር እንዲገቡ አድርጓቸዋል። ማንኛውም ህግ የሚወጣው የህዝብን ጥቅም በሚያስከብር፣ የህዝብ አመኔታ እንዲኖር፣ የህገ በላይነት እንዲከበር ተብሎ የሚወጣውን ህግ የህዝብ ጥቅም የሚባል የግለሰብም ቢሆን የዛን ሰው ተጽዕኖ ለመሸሽ ብቻ የሚወሰኑ በህዝብ ጥቅም ሽፋን ይመጣል። ይሄ ነው። ይሄ ደግሞ ምን በግለሰብ ደረጃ ላይ ተጽዕኖ እንዲያደርጋል። ሌላው የደረጃ እድገት አሁን ከወረዳ ፍርድ ቤት ወደ ከፍተኛ ፍርድ ቤት፣ ከከፍተኛ ፍርድ ቤት ወደ ጠቅላይ ፍርድ ቤት የሚሄዱበት የደረጃ እድገት ወይም ወደ ከፍተኛ ፍርድ ቤት እንዳላልፍ ወይም ወደ ጠቅላይ ፍርድ ቤት እንዳልሄድ የአስፈጻሚው ተጽዕኖ በዚህ አይነት አስተያየት ይሰጥብኝና ቀራለሁ በሚል ምክንያት እነሱን ሳያስገይም የሚወስኑባቸው ሁኔታዎች አሉ። አንድ አስፈጻሚ ሲታሰር መጫጫ ይኖራል። ሁለተኛ የፍትህ ስርዓት ማሻሻያና የመልካም አስተዳደር ኮማንድ ፖስት የሚባለው ነገር በተያዙ መዝገቦች ላይም ጣልጋ ገብቶ ያው መጀመሪያ ሲጀመር ምን ይባላል፣ አይ በዚህ ጉዳይ ላይ በእርግጥ የፍርድ ቤት ውሳኔ ሆኖ እያለ ግን ለምን እንዲሆነ ተብሎ በይዘት ደረጃ ወደዛ የሚገባበት አለ። ይህንን በኃላፊዎቹም በጠቅላይ ፍርድ ቤትም፣ በከፍተኛ ፍርድ ቤትም፣ በዳኞቹም፣ በኃላፊዎቹም አሁን ይህን አይነት ነገር አታንሶ የሚል በጣም ገፊ የሆነ ምክንያትም እያመጡ ነው አሁን ፍርድ ቤቶች ዳኞች ወደ አንድ የሚመጡበት ማህበርን ስናቋም የሚሰባሰብበት አቶ ምስጋናው ተስፋዬ የማህበሩ ጊዜያዊ ሰብሳቢና የምዕራብ ጎጃም ዞን ከፍተኛ ፍርድ ቤት ዳኛ ናቸው። የማህበሩ መቋቋም በጥናት ላይ የተመሰረቱ ሕጎች እንዲወጡና የወጡትንም ሕጎችን እንዲሻሻሉ ግፊት ለማድረግ የሙያ ማህበሩ ያገለግላል ይላሉ። የመጀመሪያው ዳኞች እንደ ዳኛ ነጻነታቸውን በተመለከተ ይሰራል በዋናነት ከዛ በተጨማሪ ደግሞ የህዝብ ተጠቃሚነት ነው የህዝብ ተጠቃሚነት ሊመጣ የሚችለው አንደኛ ህጎች ከመውጣታቸው ጀምሮ ተጽዕኖ መፍጠር በሚችል መልኩ ጥናቶች በጥናት ላይ የተመሰረተ አስተያየቶችን እንሰጣለን ለህግ አውጪው አካል ከዛ በተጨማሪ የወጡ ህጎች ራሱ ትክክለኛ ዳኛው ነጻ ሆኖ እንደ ተቋም ነጻ ሆኖ ግለሰባዊ ነጻነት ብቻ ሳይሆን የተቋም ነጻነት አለ ተቋማዊ ነጻነት ከፋይናንስ ከተለያዩ ነገሮች ሊሆን ይችላል። ስለዚህ ያን መዋቅራዊ ነጻነት እንዲሁም የዳኛው ግላዊ ነጻነት በአሟላ መልኩ ህጎች ወደ ተግባር እንዲገቡ ከህግና ከህግ ብቻ ተነስቶ ማስረጃና ህግን መሰረት አድርጎ ዳኛው እንዲወስን ማስቻል ሌላኛው ነው። ከዛ በተጨማሪ ለመንግስት መዋቅሩ ራሱ ጠቅላይ ፍርድ ቤቱ በኩል የተለያዩ እንትኖች አሉ። የዳኞች አስተዳደር ጉባኤ ያለ እሱም የሚሰራውን ስራ ማሳለጥ ነው። ጠቅላይ ፍርድ ቤቱ እንደ ጠቅላይ ፍርድ ቤት የሚሰራውን ስራ ደግሞ የተለያዩ አስተያየቶችን በዳኞች ስነ ምግባርም በአጠቃላይ ፍርድ ቤቶች መሻሻል ያለባቸው የምንላቸውን ነገሮች ሁሉ ከቅርብ ሆኖ አስተያየት በመስጠት በአንድ ድምፅና አስተዋጽኦ ለማድረግ ነው። አቶ ተስፋዬ አያይዘው ማህበሩ ጠንካራ የፍትህ ስርዓትና ተቋም እንዲመሰረት የሚተጋ ሲሆን በክልል ደረጃ ታጥሮ የሚቀመጥ ሳይሆን በሀገር አቀፍ ደረጃ ያሉ ሙያተኞችን የሚያሰባስብ ነው። ጠንካራነቱ ደግሞ በህዝብ ዘንድ አመኔታ ያጣን የምርጫ ሂደትን እስከ መሰረዝ ድረስ ስልጣን ይኖረዋል ይላሉ። እንደ አጠቃላይ እንደ ደቡብ አፍሪካ፣ እንደ ኬንያ፣ እንደ አሜሪካ ትልቁን የፕሬዝዳንቱ ደረጃ የተወሰኑ የምርጫ እንትኖችን ሁሉ አግባብ አይደሉም ብሎ ለመሰረዝ የሚያስችል ኃይለኛ ጠንካራ የሆነ የተቋም መገንባት ነው እኛ አላማችን። ማለት የተቋቋመው የዳኞች የሙያ ማህበር 15 የስራ አስፈጻሚ አባላትን በመምረጥ ተጠናቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን ከባህር ዳር ላደረሰችን ዘገባዋ እናመሰግናለን። አድማጮች፣ አሁን ደግሞ ወደ ተከታዩ የውይይት ክፍለ ጊዜ እንሻገራል። ወደ መቀሌ። በኢትዮጵያና ኤርትራ መካከል የሰላም ስምምነት ተጀምረዋል የሚል እምነት የለኝም። በሁለቱ መሪዎች መካከል ግንኙነት አለ። በሁለቱ አገሮች መካከል ግን ግንኙነት አለ የሚል እምነት የለኝም ይላሉ። ንግግርና ድርድር ካልተጀመረ አስከፊ ሁኔታ ይከሰታል የሚሉት የህወሓት የኢህአዴግ ነባር አባል አቶ ስብሀት ነጋ። በሌላ በኩል በኢትዮጵያና ኤርትራ መካከል የተጀመረው የሰላም ግንኙነት ኢትዮጵያ ከሌሎች አገሮች ጋር የሚኖራትን ፖሊሲ አለወጠም። ስምምነቱ ሁለቱም አገሮች ከነበሩበት የሰላም እጦት ወጥተው ተደምረው በፍቅር መስራት የሚችሉበት ሁኔታ ተፈጥረዋል ነው የሚሉት። ለቀጠና እድገትና ሰላም አብረው እየሰሩም እንደሚገኙ እኒሁ ባለስልጣን ይናገራሉ። የውጭ ግንኙነት ኃላፊ አቶ ሳዳት ነሹ ባልደረባችን በትረስልጣን ነው ያነጋገራቸው። ስለ ባንኮች፣ ስለ አየር መንገድ፣ ስለ ቴሌና ስለ ሌሎችም ትላልቅ ፕሮጀክቶችን በተመለከተ በሽርክና ወይም ደግሞ ሙሉ በሙሉ ወደ ግል ዘርፍ ማስተላለፍ የሚለው የገዢው ፓርቲ አባላት ብቻ ሳይሆኑ ሌሎችም ነጻ ተንታኞች የኢትዮጵያ አየር መንገድ ከዘመናት ጀምሮ መንግስት ይዞ የቆየ ስለሆነ አዋጭነቱም ግልጽ የሆነና አሁንም ብዙ አየር መንገዶች ሲከስሩ የኢትዮጵያ አየር መንገድ ግን ጠቅላላ ፍሊቱ ከአንድ መቶ በልጦ የሚሄድባቸው አገሮችም ጨምሮ የጠነከረበት ጊዜ ነው ያለውና፣ ተዳክመዋል፣ ለሙስናና ለሌሎችም ተዳርጓል ከሚባሉት ኩባንያዎች የሚመደብ ነው የኢትዮጵያ አየር መንገድ። የኢትዮጵያ አየር መንገድ እንደተባለው ትርፋማ የአየር መንገድ ነው። ትርባማ ተቋም ነው። በተለያየ ጊዜ የተለያዩ አቅሙን የሚያጎለብቱ ስራዎችን እየሰራ ያለ ተቋም ነው። በዚህ ላይ ምንም የሚያወላዳ ነገር የለም። ነገር ግን ፕራይቬታይዝ ይደረግ ሲባል ኢትዮጵያ አየር መንገድንም ጨምሮ ሌሎችም ተቋሞች በተመረጠ መልክ ለቀጣይ ለሀገሪቷ የሚያመጡትን ውጤትና ተቋም እንደ ተቋም ጎልብቶ የሚወጣበት ሁኔታ ለማመቻቸት ሲባል ፕራይቬታይዝ ይደረግ ከተባሉት አንዱ ነው። ይሄ ሲባል ብዙ ጊዜ የሚነሳ ኢትዮጵያ አየር መንገድ ትርፋማ ነው፣ የኢትዮጵያ አየር መንገድ ኢትዮጵያን በየዓለም ዙሪያ እያስታወቀ ያለ ነው የሚል አለ። ይሄ ተዘንግቶ አይደለም። ይሄ ተትቶ አይደለም። ኢትዮጵያ አየር መንገድ አሁንም ብራንዱ እንዳለ የሚቀጥል ነው። ነገር ግን አየር መንገዱ አሁን እያመጣ ካለው ውጤት በተጨማሪ ከዚህ በላይ ሊያድግ የሚችልበትን ሁኔታ ለማመቻቸት ተብሎ የታሰበ እና አምባሳደር መሆኑን ኢትዮጵያን ማስተዋወቅ የሚችልበትን ሁኔታ ሳይዘነጋ ከዚህ በላይ በቴክኖሎጂ በተለያዩ ማዕቀፎች እየታገዘ እንዲሄድ ለሀገሬም የሚያመጣውን ጥሪት ወይም እሴት ከግምት በማስገባት የታሰበና ና የተወሰነ ነው። ስለዚህ ተዳክሟል፣ ወድቋል በሚለው መመዘኛ ብቻ አይደለም መታየት ያለበት። ሙስናን በተመለከተ መንግስት፣ ከባለስልጣኖች ጀምሮ ሁሉም በዚህ ጉዳይ ላይ የሚጠረጠር ፍርድ ቤት እያቀረበ እንደሆነ የሚታይና በሚዲያም የሚገለጽ ነው። አቶ ስባት በዚህ ጉዳይ ላይም አስተያየት ሰጥተውናል። እንደዚህ አሉ። ኤግዚኪዩቲቭ ተጠያቂ ተጠያቂ መርማር የሚሆንበት መሆን የለበት ስፔሻል አቶርኒ፣ ስፔሻል መርማሪ፣ ስፔሻል ተጠያቂነቱ ለፓርላማው እኔ ከመጀመሪያው ጠቅላይ ሚኒስትር መለስ ኮራፕሽን ያጸዳል የሚል ስቴት ኦፍ ማይን ኖሮኝ አያውቅም። ኃይለ ማርያም ስለዚህ አሁን ያለው ዝላይ ቂም በቀል መውጣል። አቶ ሳዳት ይቀጥሉ። በመጀመሪያ አሁን ምንም አይነት ዝላይ የለም። ለውጥን ያለው ለውጡን የሚፈልጉትን የሚያግዝ ለውጡን የማይፈልጉትን ደግሞ የሚያስቆጭ እና የተለያዩ ስያሜዎችን የሚያሰጥ ሊሆን ይችላል። የሆነ ሆኖ በሙስናና ብልሹ አሰራር ወይም በ ህዝብና ሀገር ሀብትን በመዝረፍ ጉዳይ ላይ የተጠረጠሩ የተለያዩ አካላት በየደረጃቸው ከከፍተኛ አመራር ጀምሮ እርምጃ እየተወሰደ ነው። በህግ አግባብ የሚጠየቁበት ሁኔታ እየተመቻቸ ነው። ይሄ ማን ነው ቀድሞ መጠየቅ ያለበት የሚለውን በደረጃው መመለስ ጥሩ ነው የሚሆነው። እንደ ኢህአዴግ ማንም ሰው የህዝብ ሀብት፣ የሀገር ሀብት የዘረፈ፣ የሰብአዊ መብት ጥሰት ያደረገ ማንም አካል በደረጃው ተጠያቂ ነው። በህግ አግባብ ተጠያቂ ነው የሚሆነው። ይሄ ለበቀል አይደለም። በገመገብነው ልክ እዚህ ላይ ለውጥ ማምጣት አለብን። የህዝብ ተመንዝሯል ተመዝብሯል። ትላልቅ ፕሮጀክቶችን ሳይቀር ያመከነ አካል ሊጠየቅ ይገባል። ይጠየቃል። እየተጠየቀም ነው ያለ። ስለዚህ ይሄ እዚህ ላይ መባል የለበትም። ይልቁንም በጣም አፕሪሼት መደረግ ያለበት በእርምጃ አወሳሰዱ ላይም የተለያዩ ሀሳቦች ይነሳሉ። ካአሁን እየተደረገ ያለው ማንኛውም የህዝብ ሀብትና የአገርን ሀብት የዘረፈ ሁሉ ይታሰራል ይታሰራል፣ ይጠየቃል፣ ቁጥጥር ስር ይውላል። ይሄ በተወሰነ አካላት ላይ ብቻ እንነጣጠር አይደለም። ሌሎችም የጊዜ ሂደት ካልሆነ በስተቀር ሌሎችም የጠየቁ ነው ያለው ከሁሉም ብሔራዊ ድርጅቶች ከሁሉም የሀገሪቷ ኮርነር የሀገርን ሀብት የዘረፈ ሁሉ ይጠየቃል። በተለይ አሁን የቀረን የኢትዮጵያና ኤርትራን በተመለከተ ነው። አቶ ስብሀት ተጠይቀው እንዲህ ብለው ነበረ በኢትዮጵያና በኤርትራ የሰላም ጉዳይ ተጀምረዋል የሚል ነገር የለኝም። የተጀመረ ነገር የለም የሚል ነው። እንትን ሊጀመር ግን ሁኔታ ተፈጥረዋል ወይስ አልተፈጠረም? በሁለቱ ግንኙነት አለ በሁለቱ ሰዎች፣ በሁለቱ ሀገሮች ግን ግንኙነት አለ የሚል እንትን የለኝም አቶ ሰናት ኢትዮጵያና ኤርትራ በጠቅላይ ሚኒስትር አብይ አህመድና በፕሬዚደንት ኢሳያስ አፈወርቂ መካከል የሁለት ሰዎች ስምምነት እንጂ የሁለት ሀገሮች ስምምነት አለ የሚል አቋም የላቸውም። አቶ ስብሀት ይቀጥሉ። የኢትዮጵያና ኤርትራ ጉዳይ ታሪኩን ወደኋላ መለስ ብለን ማየት የሚጠበቀልብን አይመስለኝም። በገሀድ የሚታወቅ ነው። በተፈጠረው አለመስማማት ብዙ ዋጋ ተከፍሏል። ስለሆነም ኢህአዴግ በጥልቅ ታድሶ አይቶ ለውጥ ሊያመጣበት የሚገባ ዋነኛ ነጥብ ብሎ የያዘው አንዱ የሰላም ጉዳይ፣ የጎረቤት ሰላም ጉዳይ በሚገባ ተገምግሟል። ስለዚህ በኤርትራና በኢትዮጵያ መካከል የነበረውንም የአለመግባባት ችግር በሰላማዊ መንገድ መፍታት መቻል አለብን የሚለው አቋም ተወስዶ እንዴት ይፈታል የሚለው በዝርዝር አልተመለሰም። ግን የለውጥ አመራር የራሱን ክህሎት ጨምሮበት ሊፈታው ችሏል። ይሄ እኔ የግ ግለሰቦች ነው ብዬ አልወስድም። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እና ፕሬዝደንት ኢሳያስ አፈወርቂ ሁለቱም የሀገር መሪዎች ናቸው። በግለሰብ ከመገለጽ ይልቅ በሀገር መሪነት መገለጽ የሚገባቸው ዲዘርቭ የሚያደርጉ አመራሮች ናቸው። አቶ ሳዳት አቶ ስባት ከዚህ አልፈው ሁለቱም ሀገሮች የደረሱበት ውሳኔ ለኢትዮጵያ አደጋ አለው ብለው ነበረ እና አደጋውም የገለጹት በሚከተለው መንገድ ነው። ፕሬዚዳንት ኢሳያስ ለዘመናት ተከልክሎት የነበረ ኢትዮጵያን የመቆጣጠር ኢትዮጵያ ከባድ እጅ የማስገባት ኢሳያስ አካባቢውን እንደፈለገ ለማድረግ አሁን ያንን እድል አግኝተዋል። ለፕሬዚደንት ኢሳያስ ትልቅ ጊዜ አውድል ነው። ሁለተኛ፣ ሀያ ሰባት አመት ትግርኛ ጠቀመለት። ሀያ ሰባት አመት አሽቃላል። አሽቃላል ማለት ቪሸስ ሰርክል የፈጠረብን ሀይል ጌም ኦቨር ሆነዋል። አንድ ኢትዮጵያዊ ይሄ ሲሰማ ይተኛል። ኢህአዴግ እንደዚህ አይነት ሁኔታ ነው አሁን ያመቻቸው። ወይም ገዢ ፓርቲ ወይም ጠቅላይ ሚኒስትሩ የሚመሩት መንግስት እንዲህ አይነት ሁኔታ ለፕሬዚደንት ኢሳያስ አፈወርቂ አመቻቸ ብለው ነው እየከሰሱ ያሉት። ይቀጥሉ። ኢህአዴግ እና ኢህአዴግ አመራር በመሰረታዊነት አንድ ሀገር ወይም ኢትዮጵያ ከሌሎች ሀገሮች ጋር ያላትን ከውጭ ሀገራት ጋር ያላትን የውጭ ፖሊሲ አልለወጠም። አሁን የተጀመረውም እና በኢትዮጵያ እና ኤርትራ መካከል የተጀመረውም የሰላም ግንኙነት ወይም ስምምነት ያንን የሚጥስ የሚሽር አይደለም። በዋናነት ኢትዮጵያና ኤርትራ ከነበሩበት የሰላም እጦት አንዳንዴም ጦርነት አልባ በሚባለው መራራቅ ከነበሩበት ችግር ወጥተው በጋራ ተደምረው በፍቅር መስራት የሚችሉበት አንዱ ለሌላው እያገዘ ለቀጠናው ሰላም ለቀጠናው እድገት መስራት የሚችሉበት ጉዳይ ላይ ነው እየሰሩ ያሉት። ከሰላምም አልፎ በዚህ ደረጃ ላይ እየተጓዝን ያለ ነው። ይሄ ማለት የሀገርን ሉዓላዊነት የሀገርን ጥቅም አሳልፎ ከመስጠት ጋር ምንም የሚያገናኘው ነገር የለም። አንድን ሀገር ለማግዘብ ወይም ተቆጣጣሪ ለማድረግ የእኛን ሀገር ደግሞ ወይም ኢትዮጵያን ደግሞ በኤርትራ ቁጥጥር ስር ለማዋል አይደለም። ይሄ ሂሳብ የሚመጣው እንደሚመስለኝ ከዚህ በፊት ከለውጥ ወይም ከታድሶ በፊት ስናስበው በነበረው አመለካከት ካሰብ ነው ይሄ መምጣቱ የሚገርም አይሆን። አሁን ግን በለው በለውጥ አስተሳሰብ በአደገ አስተሳሰብ ቀጠናውን ማንም ተነስቶ ሊቆጣጠር አይችልም። ሁሉም ሉዓላዊ ሀገር የራሱ አጀንዳ የራሱ ሉዓላዊነት አለው። ነገር ግን በጋራ ጉዳዮች ላይ በሰላም ጉዳዮች ላይ አብሮ ለመስራት የሚያደርገውን ትብብር ለማስቀጠል የተደረገ ነው። ከዚህ በፊት ሀያ ሰባት ዓመት እኮ ኢሳያስ እንዲህ ሊያደርግ ነው፣ ኤርትራ እንዲህ ሊያደርግ ነው፣ ሻእቢያ እንዲህ ሊያደርግ ነው ብለን ብዙ ጥረናል። ዋጋን ያስከፈለን ያመጣልን ትርፍ የለን። ስለዚህ አሁን እሱን ደግመን እያል ልናገኘው የምንችለው ሰላም ልናገኘው የምንችለው ኢኮኖሚያዊ ትስስር ማጣት ወደ ነበርንበት ወደ መመለስ ነው የሚወስደን። ማለት ኢህአዴግ ስራ አስፈጻሚም ከኤርትራ ጋር ሰላም ማውረድ አለብን ብሎ ሲወስን ይሄ አደጋ አለ ብሎ ያስቀመጠው ነገር የለም። አንድ የመጨረሻ ነጥባቸው አቶ ስብሀት በዚህ ጉዳይ ላይ አሁን ባሉት ላይ መሆን አለበት ስለሚባለው ነገር አቶ ስብሀት ያላቸው አመለካከት ይሄ ነው። ንግግር ካልተጀመረ፣ ድርድር ካልተጀመረ በጣም አስከፊ ሁኔታ ይፈጠራል። ስለዚህ ንግግር መጀመር ከአልጀርስ ተነስተ የሚመለከታቸው አካሎች አስገብተ አፍሪካን ኒን አለ፣ ዩኤን አለ፣ ዩሮፒያን ኒን አለ የወሰነው ውሳኔ የደረሰ እስካሁን የተመረመረው ምን አሳየ ተብሎ ካልታየ እኛ ለውጭ ሀገር ተንበርከከና እናውቅም ብለን የምንፎክረው አሁን ይሄ ሲያጋጥመን ምን እንላል? ታሪክ ምን ሊል ነው? ሰላምታ ነው የማየው ያለው ነው። ከሰላምታው ጋር ደግሞ ጣጦት የነበረ ሄቪ ሃንድ አስገብተዋል። ስለዚህ ልድገመውና የሰላም ስምምነት ሪያድ አይደለም። ሳብስታንሱ ከአልጀርስ ነው የሚመጣ። አልተነሱም ነው የምለው ያለሁ። ጦርነት ማን ጀመረ? ሀያ አምስት ኪሎ ሜትር ቦርደር ማልጣሰ ክሌምስ ኮሚሽን እንዴት አለ? ፓውንድ እንዴት ሆነ? ስለ ኢትዮጵያና ኤርትራ ግንኙነት ነው የምለው ያለሁ። ስለ ሰዎች ግንኙነት አይደለም። ምን ይላሉ አቶ ሳዳት? በተለያዩ ጊዜ መሪዎች ተገናኝተዋል። መሪዎች ብቻ አይደሉም፣ የክልል መሪዎችም ለምሳሌ የሕወሓት አመራሮችም ተገናኝተዋል። እስከማውቀው ድረስ ንግግሮች ይኖራሉ። እነኚህም መስመር ማስያዝና ለሁለቱ ሀገር ጠቀሜታ የሚል ውይይት ማድረግ ድርድር ማድረግ ያስፈልጋል። እየተደረገ ያለ ነው ብዬ ነው የምወስደው። የውጭ ሀገር ጣልቃ ገብነት የሚለው ሀገራችን በራሷ ለውጥን እያመጣች አለች። ነገር ግን በለውጡ ላይ ያላቸውን ድጋፍ በማናቅ መልክ የምትጠቀም ሀገር እንደሆነች ውጫ ማስመር ጥሩ ነው። ይሄ የሀገሪቷን ለዋላዊነት ወይም የሀገሪቱን ተጠቃሚነት ለአደጋ በማያጋልጥ አሳልፎ ሊሰጥ በማይችል መልክ እየተካሄደ ያለ ስራ መሆኑንና ከኤርትራ ጋም ያለው ግንኙነት በዚህ መልክ የሚካሄድ መሆኑን ለመግለጽ ይሄ ውይይት እያገባደድን ባልንበት ሰዓት